የአሜሪካ ድምፅ ነው። በ በ19 በ25፣ እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ዝግጅታችን አሁን ጀመረ።

ዳሯ ንጃ በትለፋ ይሻላል በቃ ታሁን በኋላ ነገው አርቆ ማሰብ አልተቻለም። ሁሉም ተስፋ ቆራጭ ሆኗል። በቃ በአሁኑ ሰዓት ተማሪዎችም ቤታቸው ስርት ሆነው በእያንዳንዱ አእምሯቸው ሳይኮሎጂካል ተጎድተው በቤተ ፍልጣና ላይ ተፈጥረው ሳይወዱ በግድ ወደ ሌላ ስራ እንዲሰማሩ የተደረገ ነው። ቀደም ሲል የሰማችኋቸው የተማሪዎቹ ወላጆችን አስተያየት ነው። በኋላ ላይ በአብይ ርዕስ ሙሉ ዝግጅቱን ወደ እናንተ የምናቀርብ ይሆናል። እነዚህና ሌሎች የሀገራዊና ዓለም አቀፋዊ ዘገባዎችንም በምሽቱ አካትናል። ሚያዝያ 22 2016 ዓ ም ሰላም ጤና ስትልን አድማጮቻችንና ተመልካቾቻችን አስማማየ ነው ነኝ ምሽቱን እስከ አራት ሰዓት ድረስ ከእናንተ ጋር እያስተናገድኳችሁ አብሬያችን ማመሽ ነው የሚሆነው። ለዓለም ዋና ዋና ዜናዎች ደግሞ አሉላ ከበደ እዚህ አብሮኛለ። ከስቱዲዮ ቅንብሩ የምታቀናብርልን ብርሃን ኃይሉ ናት። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችንን ከተለመደው ከራዲዮና ከቴሌቪዥን በተጨማሪ በማኅበራዊ ትስስር ገጾቻችንና በዌብሳይታችን በቀጥታ እየተከታተላችሁ ከእኛ ጋር እንድታመሹ እንሻለን። በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አትቪ አማሪክ ላይ ታገኙናላችሁ። አሁን ወደ ምሽቱ ዋና ዋና ዜናዎች ንብራችሁ አሁን ላይ ይጠብቃችኋል። ጤና ስጥልኝ፣ እንደምናመሻችው። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን በእስራኤልና ሐማስ ጦርነት የተኩስ አቁም ጥረቱ ቀጥሏል። አገሮች ለሁለቱ የሱዳን ተፋላሚ ወገኖች የሚሰጡትን ድጋፍ እንዲያቆሙ ተጠየቀ። ብሪታንያ በዚህ ዓመት 600 ስደተኞችን ወደ ሩዋንዳ እንደምትልክ ተነገረ። ማይክሮሶፍት ኢንዶኔዥያ ውስጥ ለልዩ ልዩ ቴክኖሎጂ መሠረተ ልማቶች የሚውል 1.7 ቢሊዮን ዶላር ወጪ ሊያደርግ ነው የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። በእስራኤልና ሀማስ ጦርነት የተኩስ አቁም ጥረቱ ቀጥሏል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በእስራኤልና ሀማስ ጦርነት የተኩስ አቁም ስምምነት ለመድረስና ተጨማሪ እርዳታ ከጋዛ ሰርጥ የሚደርስበትን ሁኔታ ለማመቻቸት የያዙትን ጥረት ዳር ለማድረስ ዛሬ ማክሰኞ ከዮርዳኖስ ከፍተኛ መሪዎችና ከተባበሩት መንግስታት ሰብአዊ ጉዳይ አስተባባሪ ጋር አማል ላይ ተገናኝተዋል። ብሊንከን ከመንግስታቱ ድርጅት የጋዛ ሰብአዊና የመልሶ ግንባታ ጉዳዮች ከፍተኛ አስተባባሪ ሲግሪድ ካግ ጋር ከመገናኘታቸው አስቀድሞ ከዮርዳኖስ የውጭ ጉዳይ ሚኒስትር አይማን ሳፋዲና ከንጉሥ አብዱላህ ሁለተኛ ጋር የተናጥል ውይይት ማድረጋቸውም ታውቋል። ለታጋቾች መለቀቅ እውን እንዲሆን የተኩስ አቁም ስምምነት ላይ ለመድረስ በተያዘው ጥረት ዙሪያ ከንጉስ አብዱላ ጋር የተወያዩት ብሊንከን ሐማስ ለስምምነቱ የቀረበውን ሐሳብ መቀበል እንዳለበትም አጽንኦት ሰጥተው ተናግረዋል። ብሊንከን በተጨማሪም ለእስራኤል የደህንነት ዋስትና የሚያስገኝና ነጻ የፍልስጤም ግዛት መፈጠርን ጨምሮ በቀጣናው ዘላቂ ሰላም ለማስፈን በመካሄድ ላይ ባሉ ዲፕሎማሲያዊ ጥረት ዙሪያም ተወያይተዋል። ብሊንከን የዩናይትድ ስቴትስና ዮርዳኖስ ሰብአዊ እርዳታ ከአየር ወደ ምድር በመጣል በጋራ የተሳተፉበትን ጨምሮ እስካሁን ከአንድ ሺህ ቶን በላይ የሰብአዊ እርዳታ ለፍልስጤማውያን ለማድረስ ያስቻለውን ጥረት በማሳካት ላሳዩት የአመራር ብቃት ንጉስ አብደላን አመስግነዋቸዋል። ብሊንከን ከዚያም በመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ተገኝተው ከጋዛ ከመጡ ፍልስጤማውያን ጋር መወያየታቸው ተዘግበዋል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ትላንት ሰኞ ሳውዲ አረቢያ ላይ በሰጡት አስተያየት የእስራኤል በጣም ለጋ ሲሆነ ፍቃደኝነት የታየበት ሲሉ በገለጹት ታጋቾችን በመልቀቅ በምትኩ በጋዛ የተኩስ አቁም እንዲደረግ የሚጠይቀውን ስምምነት ሀማስ ይቀበላል በሚል ያላቸውን ተስፋ ተናግረዋል። የእስራኤል ወታደራዊ ጥቃት እንዲቆም እና ታጋቾችንም ለማስለቀቅ የሚያስችለው ስምምነት ይደረስ ዘንድ ኳታር ስታደራደር በቆየችው በዚህ ጥረት የሀማስ ልኡካን ቡድን ትናንት ግብጽ ላይ በተካሄደው ውይይት መሳተፉም ተገልጧል። አንድ ሺ ሁለት መቶ ሰዎች የተገደሉበትንና ሁለት መቶ ሀምሳ ሰዎች የታገቱበትን የመስከረም ሀያ ስድስቱን የሀማስ ጥቃት የሽብር ጥቃት ተከትሎ እስራኤል በጋዛ ያካሄደችው የመልሶ ማጥቃት ወታደራዊ እርምጃ ከሰላሳ አራት ሺህ በላይ ሰዎች ገድሏል ሲል በሀማስ የሚተዳደረው የጋዛ ጤና ጥበቃ ሚኒስቴር መረጃ ማስታወቁ ይታወሳል። እስራኤል በበኩሏ አሀዙ ሰባት ሺህ የሀማስ ተዋጊዎችንም ያካትት ነው ስትል ትሟገታለች። አገሮች ለሱዳን ተፋላሚ ወገኖች የሚሰጡትን ድጋፍ እንዲያቆሙ ተጠየቀ። እጅግ ከገነነ ደረጃ እየደረሰ ነው ሲሉ ያስጠነቀቁት የሱዳኑ ቀውስ እንዲቆም የተባበሩት አረብ ኤሜሬትስን ጨምሮ አገሮች ለሱዳኑ ተፋላሚ ወገኖች የሚያደርጉትን ድጋፍ እንዲያቆሙ ስትል ዩናይት ስቴትስ ጥሪ አድርጋለች። በተባበሩት መንግስታት ድርጅት የዩናይት ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ትላንት ሰኞ ለጋዜጠኞች በሰጡት አስተያየት በአልፋሺር መጠነ ሰፊ እልቂት ሊፈጸም ነው ሲሉ አስጠንቅቀዋል። አምባሳደሯ አክለውም ከዚህ ቀደም በዳርፉር የደረሰው ፍጅት እጅግ በከፋ መንገድ ራሱን እንዳይደግምም ብለዋል። የሱዳኑ ፈጥኖ ደራሽ ኃይል በሰሜናዊ ዳርፉር ግዛት አልፋሽር ላይ ጥቃት ሊያደርስ ይችላል በሚል ያደረበትን ስጋት የመንግስታቱ ድርጅትም በቅርቡ ማስታወቁ የሚታወስ ነው። ከአንድ ዓመት በፊት በሱዳንና በፈጥኖ ደራሽ ኃይሉ መካከል የተቀሰቀሰውን ጦርነት ተከትሎ በዓለም ግዙፉን የመፈናቀል ቀውስ ማስከተሉም ይታወቃል። ክቡራትና ክቡራን አድማጅ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። እንግሊዝ በዚህ ዓመት በመቶ ሺዎች የሚቆጠሩ ስደተኞችን ወደ ሩዋንዳ ልታሸጋግር ነው። የእንግሊዝ መንግስት በያዝነው የአውሮፓውያኑ 2024 ቁጥራቸው 6600 የሚሆን ስደተኞችን ወደ ሩዋንዳ ያሸጋግራል ተብሎ እንደሚጠበቅ የሀገሪቱ ከፍተኛ ባለስልጣናት ገልጠዋል። እንግሊዝ ወደ ሩዋንዳ እንደምትልካቸው ስደተኞች የሚመለከተው ይህ አሀዝ ይፋ የተደረገው ሰሜናዊ አውሮፓን በአነስተኛ ጀልባዎች አቋርጦ የሚመጡትን ስደተኞች ሙከራ ለማስቆም የተያዘው ውጥን ለወራት ከዘለቀ የፓርላማ ውዝግብ በኋላ ጸድቆ የአገሪቱ ህግ በሆነ ቀናት እድሜ ውስጥ ነው። የፈረንሳዩ ዜና ወኪል አዣንስ ፍራንስ ፕሬስ እንደዘገበው ሩዋንዳ በአሁኑ ወቅት እንግሊዝ ውስጥ የሚገኙትን ቁጥራቸው አምስት ሺ ሰባት መቶ የሚደርሱ ስደተኞችን ለመቀበል በመርህ ደረጃ ተስማምታለች ሲል የእንግሊዝ የአገር ውስጥ ጉዳይ ሚኒስትር አስታውቋል። ከነኚህም ውስጥ ሁለት ሺ አንድ መቶ አርባ ሶስት የሚሆኑቱ ወደ ሩዋንዳ ከመላካቸው አስቀድሞ እስር ላይ ሊቆዩ መቻላቸውንም የሚኒስቴር መስሪያ ቤቱ አክሎ አመልክቷል። የእንግሊዝ ጤና ሚኒስትር ቪክቶሪያ አትኪንስ በበኩላቸው የህግ አስፈጻሚ አካላት ቀሪውን ካሉበት ፈልገው ያመጣሉ ብለዋል። አያይዘውም ማንኛውም ስደተኛ በደንቡ መሰረት መጥቶ ካልተመዘገበ ካለበት ተይዞ ይቀርባል ነው ያሉት። ባለስልጣናቱ የመንግስትን አኃዛዊ መረጃዎች ጠቅሰው እንዳመለከቱት ባለፉት 18 ወራት ጊዜ ውስጥ በትናንሽ ጀልባዎች ተሳፍረው የእንግሊዝን ቻናል ለማቋረጥ የሞከሩ ቁጥራቸው ከ57 ሺህ በላይ ፍልሰተኞች ከዚያች አገር ዘልቀዋል። ማይክሮሶፍት ኢንዶኔዥያ ውስጥ ለልዩ ልዩ ቴክኖሎጂ መሠረተ ልማቶች 1.7 ቢሊዮን ዶላር ወጪ ሊያደርግ መሆኑ ተገለጠ። የማይክሮሶፍት ኩባንያ በሚቀጥሉት አራት ዓመታት ውስጥ ኢንዶኔዥያ ውስጥ ለሚገነባቸው የሰው ሰራሽ ልህቀትና የኮምፒውተር መረጃዎች በኢንተርኔት አማካኝነት ማከማቸት የሚያስችሉ ቴክኖሎጂዎች መሠረተ ልማት ግንባታ የሚውል 1.7 ቢሊዮን ዶላር ሊመድብ መሆኑን ያስታወቀው ይህም የድርጅቱ ዋና ስራ አስፈጻሚ ዲሬክተር ሳታያ ናዴላ እንዳመለከቱት ማይክሮሶፍት በዚያች አገር የ29 ዓመታት ታሪኩ ትልቁ ወጪ ነው ተብሏል። የሰው ሰራሽ ልህቀት ቴክኖሎጂን በመተግበር ስራን ለማቀላጠፍና ይበልጥም ውጤታማ ለማድረግ የመሪነቱን ስፍራ ለመቆናጠጥ ጥረት የያዘው ማይክሮሶፍት ካለፈው ጥር እስከ መጋቢት ወር መገባደጃ የአውሮፓውያኑ የመጀመሪያ ሩብ ዓመት ትርፉ በ20 በመቶ መጨመሩን ባለፈው ሳምንት ይፋ አድርጓል። ይህ የኤአይ ቴክኖሎጂ ዋና ዓላማው የምጣኔ ሀብትን እድገት እንቅፋቶች ለመቅረፍ ነው። ግባችንም በጋራ በምንሰራቸው ስራዎች ይህን እንደ አዲስ ግብዓት በመውሰድ የኢኮኖሚ እድገትን ማቀላጠፍ መቻል ነው ሲሉ ናዴላ የደቡብ ምስራቅ እስያ አገራት ጉብኝታቸው የመጀመሪያ መዳረሻ ካደረጓት ጃካርታ ላይ በሰጡት አስተያየት አመልክተዋል። ማይክሮሶፍት ደቡብ ምስራቅ እስያን እያደገ የመጣው ቴክኖሎጂ ገበያና ለተጨማሪ የኤአይ ቴክኖሎጂዎች ግንባታ አመቺ ስፍራ አድርጎም ይመለከታታል። በግዛቱ የሚታየው የኤአይ ቴክኖሎጂ የተዛመደ እንቅስቃሴም በክልሉ ምጣኔ ሀብት ገጽታ ላይ ከፍተኛ ተጽዕኖ እንደሚያሳድር ይጠበቃል። በመጨረሻም ትራምፕን የችሎት ችሎት በመናቅ ተወረጀሉ። የተከሰሱበት የወንጀል ጉዳይ በመታየት ላይ የሚገኝበት የኒውዮርኩ ችሎት ዳኛው የቀድሞ ፕሬዚዳንት ዶናልድ ትራምፕ በምስክሮች በምስክሮች ላይ የሚሰነዝሩትን ነቀፌታ እንዲያቆሙ የሚያዘውን የዳኛ ትእዛዝ በመጣሳቸው ዛሬ ማክሰኞ የ ዘጠኝ ሺህ ዶላር መቀጮ በይነውባቸዋል። የኒውዮርኩ ጠቅላይ ፍርድ ቤት ዳኛ ሁዋን ሜርካን በችሎቱ ሂደት ቁልፍ ምስክር ሆነው ሊቀርቡ የሚችሉ ሁለት ግለሰቦች ላይ የፍርድ ቤቱን ትዕዛዝ ተላልፈው ፈጽመዋል በሚል የቀረበባቸውን ክስ ለተነጣጠረብኝ የፖለቲካ ጥቃት ምላሽ ለመስጠት ስል ያደረግኩት ነው ሲሉ ተከሳሹ አርባ አምስተኛው የዩናይት ስቴትስ ፕሬዚዳንት ያቀረቡትን ይግባኝ ውድቅ አድርገዋል። የትራምፕ ነቀፌታና ትችት ኢላማ የሆኑት ግለሰቦች የቀድሞ ጠበቃቸው የነበሩት ማይክል ኮሆንና ወሲባዊ ይዘት ያላቸው ፊልሞች ተዋናይዋ ስቶርሚ ዳንኤልስ ናቸው። አሜሪካን የቀድሞ ፕሬዝዳንት ትሩዝ ሶሻል በተባለ የማህበራዊ ሚዲያቸው ላይ ደጋፊዎቻቸው የሰነዘሯቸውን አስተያየቶች መልሰው ማሰራጨታቸው የችሎቱን ትዕዛዝ መጣስ አይደለም ሲሉ ትራምፕ ያቀረቡትን ይግባኝ ጥያቄ የማይገባ ብለውታል። ዳኛው በተጨማሪም ትራምፕ በማህበራዊ ሚዲያቸው ላይ ያወጡትን ጸያፍ ጽሑፍ እንዲያነሱ አዘዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚህ ላይ ያበቃ። መልካም ምሽት። አድማጮቻችንና ተመልካቾቻችን የተካተላችሁ ያላችሁት የማክሰኞ ሚያዝያ 22 2016 ዓ ም የአሜሪካ ድምፅ የምሽቱ ዝግጅታችን ነው። ቀደም ሲል የዓለም ዜናዎቹ ወደ እናንተ ደረሱ። አሉላን ለዜናዎቹ አመሰግናለሁ። በምሽቱ ዝግጅቶቻችን ሌሎች የአሜሪካ ድምፅ ባልደረቦችም አብረውን ያመሻሉ። በምስልና ድምፅ ቅንብር ሲያሸናፊና ግርማ ደገፋ በዌብና ማህበራዊ ድረገጽ አሰናጃችን ደግሞ አባየው ገበያውን በምሽቱ ከኛ ጋር ቆይታ የሚያደርጉን የሚሆነው በሌሎች አማራጮች በቀጥታ ስርጭት እንደተከታተሉን በድጋሚ ላስታውሳችሁ። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። እንደተከታተሉን በድጋሚ ጋብዛለሁኝ። አሁን ወደ ዕለቱ አበይ ርዕስ እንላል። በአማራ ክልል ግጭት በቀጠለባቸው አካባቢዎች ለዘጠኝ ወራት ያህል ትምህርት በመቋረጡ በተማሪዎች ላይ ያለዕድሜ ጋብቻን ጨምሮ ሌሎች ለማህበራዊ ቀውሶች ሊዳርጉ የሚችሉ ጎጂ ልማዶችን እያስከተለ እንደሆነ የአሜሪካ ድምፅ ያነጋገራቸው ወላጆችና መምህራን እንዲሁም የአካባቢው ባለሥልጣናት ተናግረዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት በምህጻሩ ዩኤንኦቻ ባለፈው ሳምንት አር ባወጣው መግለጫ በአማራ ክልል በቀጠለው ግጭትና በፊተኛው የሰሜን ኢትዮጵያ ጦርነት ምክንያት እንደ አውሮፓውያን አቆጣጠር እስከ ሚያዝያ ወር መጀመሪያ በነበረው ጊዜ 4178 ትምህርት ቤቶች ተዘግተው መቆይታቸውን ገልጿል። አስቴር ምስጋናው ተጨማሪ አላት። በሰሜን ጎጃም ዞን አዴት ከተማ ነዋሪ መሆናቸውን የገለጹልንና የደህንነት ስጋት ስላለባቸው ስማቸውን በሚስጥር እንድንይዝ የጠየቁን ግለሰብ ላለፉት ዘጠኝ ወራት በአካባቢው ትምህርት በመቋረጡ ተማሪዎች ተገቢ ያልሆነ ቦታ እንዲውሉ አስገድዷቸዋል ብለዋል። ተማሪዎች በትምህርት ገበታቸው ላይ አለመገኘታቸው ወላጆች በልጆቻቸው የወደፊት እጣ ፈንታ ላይ ተስፋ እንዳይኖራቸው ማድረጉን የገለጹት እኚሁ ግለሰብ ያለ ዕድሜ ጋብቻን ጨምሮ ሌሎች ማህበራዊ ቀውሶች እየተፈጠሩ እንደሆነ አመልክተዋል። ትምህርት ባለመከፈቱ ያው ተማሪዎች ሴቶች ያለ ዕድሜያቸው ወደ ጋብቻ ገብተዋል። አሁንም ያለ ዕድሜዋ ነው። ምድራት አሁን ልድር ነው። ማክሰኞ ስንት ዓመቷ ነው? አስራ አራት ዓመቷ ነው። A cavazul meu a avut vreodată sau aspect de rând de boate nu-i toată ca... ትዳሯን እዛ ብትለፋ ይሻላል። በቃ ታሁን በኋላ ደ የነገውን አርቆ ማሰብ አልተቻለም። ሁሉም ጠፋ ቆራጭ ሆኗል። በቃ በአሁኑ ሰዓት ያልተዳረ የለ። አሁን ገጠሩ አካባቢ ያለት እንኳ እኛ ዎች በሙሉ ተድሯል ማለት ትችያል። የተዳሩ የስምንተኛ ክፍል ተማሪዎች የሰባተኛ ክፍል ተማሪዎች ናቸው ሴቶች በአብዛኛው። ወንዶችም እንዲህ የሚያገቧቸውም ይሄ አስረኛ ክፍል አስራ አንደኛ ክፍል አስራ ሁለተኛ ክፍል የሆኑ ናቸው። በጣም በጣም ማህበራዊ ከፍተ ተፈጥሯል። በምስራቅ ጎጃም ዞን ማቻከለ ወረዳ የአማኑኤል ከተማ ነዋሪ የሆኑትና ስሜ ቢጠቀስ ጉዳት ሊደርስብኝ ይችላል ያሉን አንድ መምህርም በግጭቱ ምክንያት የመምህራን ደሞዝ ባይቋረጥም ትምህርት ግን በመቆሙ ተማሪዎች ማህበራዊና ስነ ልቦናዊ ቀውሶች እየገጠሟቸው ነው ብለዋል። መንግስት ግቡ እያለ ሁለት ሶስት ጊዜ ለማድረግ ሞከረ። መምህራንንም ለመናገር ተሞከረ። ነገር ግን ባለው ኮንዲሽን ሁኔታ በጸጥታው ጉዳይ የመማር ማስተማር እስካሁን ድረስ ይኸው ዘጠኝ ወር ሙሉ ተማሪዎቹም በቤታቸው ስርአት ሆነው በእያንዳንዱ አእምሯቸው ሳይኮሎጂካሊ ተጎድተው በቤተሰብ ጫና ላይ ተፈጥረው ሳይወዱ በግድ ወደ ሌላ ስራ እንዲሰማሩ የተደረገ ነው እና የመማር ማስተማሩ ስራ እስካሁን ድረስ ምንም አይነት እንቅስቃሴ እንደሌለ ነው። የተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ ጽፈት ቤት በምህፃሩ ዩኤን ኦቻ ባለፈው ሳምንት አርብ ባወጣው ሪፖርት በአማራ ክልል በቀጠለው ግጭትና በፊተኛው የሰሜን ኢትዮጵያ ጦርነት ምክንያት እንደ ኤሮፓያን አቆጣጠር እስከ ሚያዝያ ወር መጀመሪያ በነበረው ጊዜ 4178 ትምህርት ቤቶች ተዘግተው መቆየታቸውን ገልጸዋል። በልዩ ልዩ ዞኖች የሚገኙ ወደ ሶስት መቶ የሚደርሱ ትምህርት ቤቶች ጉዳት ደርሶባቸዋል። ሌሎች 35 ትምህርት ቤቶች ደግሞ አገልግሎት አይሰጡም ብሏል ኦቻ በሪፖርቱ። እንደ ሪፖርቱ በምስራቅና በምዕራብ ጎጃም እንዲሁም በደቡብ ጎንደር ዞኖች ከሚገኙ ትምህርት ቤቶች 89 በመቶ የሚሆኑት ተዘግተው ይገኛሉ። በአማራ ክልል በትምህርት ገበታ ላይ መገኘት ከሚገባቸው ተማሪዎች 35 በመቶ የሚሆኑት ከትምህርት ገበታ ውጭ መሆናቸውንም የኦቻ ሪፖርት ጠቁሟል። በደቡብ ጎንደር ዞን ፋርጣ ወረዳ ሳርና ቀበሌ አስተዳዳሪ አቶ ዳኘው ካሴ በቀበሌው እና በዙሪያው ያሉ አካባቢዎች ባለፈው ዓመት በተቀሰቀሰው ግጭት ምክንያት የተቋረጠው ትምህርት እስካሁን ባለመጀመሩ ተማሪዎች ለጎጂ ልማዳዊ ድርጊቶች እንደተጋለጡ ተናግረዋል። በግጭቱ ምክንያት ገጠር ገጠር ያሉት ቁመዋል። ግን በትምህርት ተስፋ እየቆረጠ በአማራ ክልል ካለፈው ዓመት ነሐሴ ወር ጀምሮ የተፈጠረው የጸጥታ ችግር በትምህርት ስርዓቱ ላይ አሉታዊ ተጽዕኖ መፍጠሩን ለአማራ ሚዲያ ኮርፖሬሽን የተናገሩት የክልሉ ትምህርት ቢሮ የጽህፈት ቤት ኃላፊ ደግሰው መለሰ በትምህርት ዘመኑ መጀመሪያ ላይ 6.2 ሚሊዮን ተማሪዎችን ለመመዝገብ ቢታቀድም መመዝገብ የተቻለው 36 ሚሊዮኑ ብቻ እንደሆነ ገልጸዋል። ከ3000 በላይ ትምህርት ቤቶች ተዘግተው መቆየታቸውን የገለጹት የትምህርት ጽህፈት ቤት ኃላፊው አሁን አንጻራዊ ሰላም ባለባቸው አካባቢዎች 364 ትምህርት ቤቶች ተከፍተው የመማር ማስተማር ሂደቱ መቀጠሉን አመልክተዋል። ለአሜሪካ ድምጽ አስቴር ምስጋ ነው። የምትከታተሉት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ዝግጅታችን የምሽቱን ዝግጅታችን ነው። ቀደም ሲል የምሽቱን አብይ ርዕስ ተከታትላችኋል። አሁን ደግሞ የትንታኔው መጽሄት ይቀጥላል። የትንታኔው መጽሄት የመጀመሪያ ቅንብራችን የመምህራን ደሞዝ በመከፈሉ በወላይታ ዞን የተቋረጠ ትምህርት ተጀምሯል የሚለው ነው። በደቡብ ኢትዮጵያ ክልል ወላይታ ዞን ላለፉት ሁለት ላለፉት ሁለት ወራት ገደማ ታጉሎ የቆየው የመምህራን ደሞዝ በመከፈሉ የተቋረጠው የመማር ማስተማር ሂደት መቀጠሉን የክልሉ መምህራን ማህበር አስታወቀ። የደቡብ ኢትዮጵያ ክልል መምህራን ማህበር ፕሬዚዳንት አቶ አማኑኤል ጳውሎስ ችግሩ ተፈጥሮባቸው የነበሩት የአንድ ከተማ አስተዳደርና የሀያ ወረዳዎች ትምህርት ቤቶች ሙሉ በሙሉ ወደ ስራ መመለሳቸውን ለአሜሪካ ድምፅ ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴ ውስጥ ተጨማሪ አለው። ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ ጠየቁን። በደቡብ ኢትዮጵያ ክልል በወላይታ ዞን ውስጥ የሚያስተምሩ የአካባቢ ሳይንስ መምህር ለሁለት ወር ያህል የታጎለባቸው ደሞዝ ባለፈው ሳምንት አርብ ሚያዚያ 19 ቀን 2016 ዓ ም በመከፈሉም ከሚያዚያ 5 ቀን 2016 ዓ ም አንስቶም ተቋርጦ የቆየው ትምህርት መቀጠሉን በስልክ ለአሜሪካ ድምፅ ተናግሯል። ትናንት ሳኛው ያው የተወሰነ ለውጣ በእርግጥ ሙሉ መምህራን አልመጡም። ተማሪዎች ያው በባለፈው ሳምንታት ተዝናቶ ስለነበር ሙሉ አልመጡም። እኔ የሚሰራበት ያው ጀምሯል፣ ግን ሙሉ መምህራን ሙሉ ተማሪዎች አልመጡም። ያው የመረጃ ፊሴትም በአግባቡ አልደረሳቸውን ብዬ ነው ማስ መምህራን ወደ ስራቸው የተመለሱት የሁለት ወር ደሞዛቸው በከፍልና ሙሉ በሙሉ በመከፈሉ መሆኑን ስማቸውን እንዳንጠቅስ ጠየቁን ሌላ መምህር ገልጿል። ያኔ ደሞዝ እንደገባ በሌሊቱ ወተን ወደ ተግባር ላይ ነን ያለ ነው። ግን አሁንም መንጠባጠቦች እንዳሉ ነው። ተማሪ መቶ ፐርሰንት ባይገባም ወላይታውት ቅርብ ክልላችን ውስጥ ያሉ መምህራኖች መጥቶ ስራ ጀምረዋል። አሁን ለጊዜው ደሞዛቸው ለሁለት ወራት ያህል መቋረጡ መምህራኑም ለከፋ ኢኮኖሚያዊ ስነ ልቦናውና ማህበራዊ ቀውሶች እንዳጋለጣቸው መናገራቸውን ባለፈው ሳምንት ሐሙስ በዘገባችን ማስደመጣችን ይታወሳል። አሁንም ችግሩ በዘላቂነት ለመፈታቱ ጥርጣሬ እንዳላቸው ያልሸሸጉት መምህራኑም የባከነውን የትምህርት ሰዓት ለማካካስ ተግተው እንደሚሰሩ ለአሜሪካ ድምፅ ተናግሯል። እኛም ብናውን ባይዘ የምንፈልገው ምንድ ነው እንደዚህ ጋር የተፈጠርክበትን ማህበረሰብ ማገልገል ግዲለን የተማርከው በሙያ ማገልገል ግዲና፣ ለዚህ ደግሞ ወራራችን እንዳይሰበር፣ እዚህ አይነት ነገር እንዳይከሰት ዘለቄታ ባለው መልክ ነገሩ የሚፈታበት አግባብ ቢኖርና ቢመጣ ደስ ይለናል እና ሌላ ድጋሚ ደግሞ እንዳይነገር ባይከሰት እኛም ከተማሪዎቻችን ጋር መልካም ግንኙነት ኑሮን ኃላፊነታችን በአግባቡ ብንወጣ መወራላቱን ባይሰበር ቤተሰቦቻችን ጋር አድርጉ የምንል ጥያቄ ነው። ያው የደቡብ ኢትዮጵያ ክልል መምህራን ማህበር ፕሬዚዳንት አቶ አማኑኤል ጳውሎስ የመምህራኑ ውዝፍ ደሞዝ መከፈሉን ለአሜሪካ ድምጽ በስልክ አረጋግጧል። የመማር ማስተማር ሂደቱ በተቋረጠባቸው ሁሉም ትምህርት ቤቶች ትምህርት መቀጠሉን የተናገሩት አቶ አማኑኤል ችግሩ የተፈታው ግን በጊዜያዊነት መሆኑን ጠቁሟል። መሰል ችግር በተደጋጋሚ እየተፈጠረ ከቀጠለም በተማሪዎቹ ውጤት ላይ አሉታዊ ጫና እንደሚያሳድር ያመለከቱት ፕሬዚዳንቱ ዘላቂ መፍትሄ እንዲፈለግለት አበክረው ጠይቋል። አሁን እኮ ደቡብ ራሱ የሚከፈለው የሁለት ሺ አስራ ሰባት በጀት በብድር እየመጣ ነው የተከፈለ። እና ክልል መንግስትን ትምህርት ቢሮም ጭምር በዚህ ጉዳይ ላይ ዘላቂ ማስያ እንዲኖር ግፊት ካልተደረገ በስተቀር ክልሉ ነው ገንዘብ የሚልከው። ሲለክ ደግሞ ተገቢ የሆነ ግብር እየተሰበሰበ እንዳልሆነ ነው እነሱ የሚገልጹት። እንደገናም ደግሞ ከዛሬ እኛ አስር ዓመት በፊት የማዳበሪያ እዳ ክልሉ ያለበትን እዳ እየተቆረጠባቸው እንዳለና በቂ የሆነ ካሽ እጥረት እንዳላቸው ነው የሚገልጹት እና በርካታ ወረዳዎች Thank you. ወላ የቻለ ብቻ አይደለም በሌሎች ወረዳዎችም ሞዝ በአግባቡ እንዳይከፈል ዋና የሚያደርገው የካሽ እጥረት አለ እያሉ ነው የሚሉት ና በተለይ ከፌዴራል መንግስት፣ ይሁን ከክልሎ ችግር ይሁን እዚ ላይ ስ ደራጊ መፍትሄ ሊኖር ይገባል። ምክንያቱም አሁን ዘንድሮ ስምንት ያክል ተፈታኝ ተማሪዎች አሉ ስድስት ያክል ተማሪዎች ተፈታኝ ተማሪዎች አሉ ክልላዊ፣ እንደገናም ደግሞ ሀገር አቀፍ ያሰት ያክል ገዳዊ ፈተና ተፈታኞች በአግባቡ የትምህርት ስራውን ካልተከታተሉ ና መምህራንም ደግሞ በአግባቡ የመማር ማስተማሩ ስራ ካልሰሩ በተማሪ ውጤት ላይ በጣም አሉታዊ ተጽ መሆኑ የሚፈጥርና የነገ ሀገር ተረካቢ የሆነ ዜጋ ችግር ላይ ስለሚያደርግ እዚህ ላይ ሁሉም ባለ ድርሻ አካላት መንግስት፣ እናንተ ዘላቂ የሆነ መፍትሄ እንዲገኝ ጥረት ማድረግ አለብን የሚል እንሰማለን። በዞኑ በሚገኙ ስድስት የከተማ አስተዳደሮችና አስራ ሰባት ወረዳዎች ውስጥ አስራ ስድስት ሺ ሰባት መቶ ሀምሳ ሶስት መምህራን የሚገኙ ሲሆን የደሞዝ ክፍያ ችግር ያጋጠመው በአንድ የከተማ አስተዳደርና በሀያ ወረዳዎች ውስጥ እንደነበረ የመምህራን ማህበሩን ፕሬዚዳንት እዋቢ አድርገን መዘገባችን ይታወሳል። በተመሳሳይ በዚሁ በውላይታ ዞን ደሞዝ ያልተከፈላቸው ሌሎችም የመንግሥት ሠራተኞች ከውዝፍ ደሞዛቸው ውስጥ ሰባ በመቶ የሚሆነው መከፈሉን ለአሜሪካ ድምፅ ተናግሯል። የወላይታ ሶዶ ዞንን ጨምሮ በደቡብ ኢትዮጵያ ክልል የሚስተዋለው የደሞዝ የክፍያ ችግርና የበጀት እጥረት ከአዲስ ክልል ምስረታ ጋራም የተያያዘ መሆኑም ተገልጿል። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብድዮስ ሐዋሳም ተከታዩ የትንታኔ መጽሔታችን ደግሞ ወደ ማላዊ ይወስደናል። በማላዊ በመንግሥት መስሪያ ቤቶች የግዥ አፈጻጸም ስርዓት ውስጥ የሚታዩ ጉድለቶች ትኩረት እንዲሰጣቸው የምጣኔ ሀብትና የተጠያቂነት ተቋማት የአገሪቱን መንግሥት አሳስበዋል። የማላዊ መሠረተ ልማት ፕሮጀክቶች የ2021 ዓመታዊ ሪፖርት በማላዊ መንግሥት መስሪያ ቤቶች ውስጥ ተንሰራፍቷል ያለውን ሙስና ዘርዝሯል። በተለይ በግንባታ ኢንዱስትሪ ዘርፍ ያለው ምዝበራ የከፋ እንደሆነ ጠቁሟል። ቺሙዌሙዌ ፓዳታ ከሊዩንጌ ያደረሰን ዘገባን አውላ ከበደ እንደሚከተሉ ያቀርበዋል። ይህ ከበስተኋላ የምታዩት ምልክት በሚቀጥሉት 102 ኪሎ ሜትሮች ላይ በተዘረጋው መንገድ የተቆፋፈሩ ጉድጓዶች መኖራቸውን ለአሽከርካሪዎች ለማስጠንቀቅ የተዘጋጀ ሲሆን ይህም የሀገሪቱን ሰሜናዊ፣ መካከለኛና ደቡባዊ ክፍሎች የሚያገናኘው ኤም አንድ የተባለው ረዥሙ አውራ ጎዳና ነው። ይህም የሀገሪቱ አውራ ጎዳናዎች መሠረተ ልማት አሁን ያለበትን ደረጃ የሚያሳይ ነው። ማላዊ የማህበራዊ ኢኮኖሚ እድገቷን ለማቀላጠፍ የምትሻ ከሆነ የመንገዶች ጥገና ስራዎችን እንድታፋጠን ሲሉ የማኅበራዊና የምጣኔ ሀብት ባለሙያዎች መንግስቱን የሚያበረታቱ ሀሳቦች ሲያቀርቡ መቆየታቸውን ዘጋቢያችን ቺሙዌሜ ጠቁመዋል። መንገዶች ላይ የሚፈጠሩ ጉድጓዶች እና ሌሎች ብልሽቶች የከተማ ህይወት የዕለት ተዕለት አጋጣሚዎች አብይ አካል ናቸው ለአሽከርካሪዎችና ለተሳፋሪዎቻቸው ስጋት ከመደቀን ባለፈም ለአገሪቱ ማህበራዊና ኢኮኖሚያዊ እድገት ማነቀው ከሆኑ ፈተናዎች ውስጥ ናቸው። አሁን ያለው የመንገዱ ሁኔታ የተሽከርካሪዎችን ወጪና የትራንስፖርት ጉዞ የሚወስደውን ጊዜ የሚጨምርና አልፎ ተርፎም ተሽከርካሪዎች በሚጭኑት ጭነት ላይ ጉዳት በማስከተል ላይ ነው። በመሆኑም እየተበላሸ በመጣው የመንገዶቹ አያያዝ የተነሳ አሽከርካሪዎች በሊሎንጌ እና ካሱንጉ መካከል የሚያደርጉት ቀድሞ ከሁለት ሰዓት ያነሰ ጊዜ ይወስድ የነበረው ጉዞ አሁን ሦስት ሰዓት ያህል ይወስድባቸዋል። የምጣኔ ሀብት ባለሙያ በርታ ፊሪ የሀገሪቱ የመንገዶች መሠረተ ልማት በምጣኔ ሀብት ዕድገት ላይ ተጽዕኖ ማሳደሩን አጥብቀው ያስረዳሉ። ሶ ጥሩ የመንገድ ትራንስፖርት መሰረተ ልማት ባለበት የማህበራዊና ኢኮኖሚ ልማት በቀላሉ ማበልጸግ ይቻላል። ምክንያቱም የመንገዶቹ መኖር የንግድ ልውውጥን በማነቃቃት አዳዲስ የገበያ እድሎችን ለመፍጠር እና አዳዲስ ባለሀብቶችን የመሳብ አቅምንም ያጎለብታል። የተጠያቂነትና የአሰራር ግልጽነት ክትትል አካላትም በመንግስት የግዥ ስርዓት ውስጥ የሚታዩ ጉድለቶችን በመጥቀስ ጉቦ መስጠት የሚችሉ ነገር ግን ብቃት የሌላቸው የኮንስትራክሽን ተቋማት ትላልቅ ኮንትራቶችን፣ ትላልቅ የሥራ ተቋራጮችን ይዋዋላሉ ሲሉ ይወነጅላሉ። ስራው የሚሰራበት ማሽን ወይንም ስራውን ማሰራት የሚያስችል ብቁ የሆነ ድርጅት ለሌላቸው ግለሰቦች የተቋራጭ ስራዎችን ሰጥተናል በመንግስት ባለስልጣናት እና የተቋራጭ ሥራው በሚሰጣቸው ግለሰቦች መካከል በሚፈጠሩ ያልተገቡ ግንኙነቶች የተነሳ ብቃታቸው የተጓደለ የመሠረተ ልማት ግንባታዎች እንዲካሄዱ ምክንያት ሆነዋል። የሀገሪቱን መንገዶች ይዞታ አስመልክቶ እየጨመረ ለመጣውም ስጋት የትራንስፖርትና የሕዝብ ሥራ ሚኒስትሩ ጄኮብ ሃራ ፈጣን የመልሶ ግንባታ ተግባር ላይ ይውላል ሲሉ ለማላውያን ቃል ገብተዋል። ይህንኑ መሰረት በማድረግም የኮንስትራክሽን ኢንዱስትሪው ስራ ተቆጣጣሪ የማላዊ ብሔራዊ ኮንስትራክሽን ኢንዱስትሪ ምክር ቤት በነባር ፕሮጀክቶች ላይ የሚያደርገውን ክትትል ማሳደጉን አመልክቷል። ለመሰረተ ልማት ግንባታ ብቃት መጓደል ምክንያት የሆኑ ሁኔታዎች አሉ። ከነዚህም አንዱ ሙስና ሲሆን አንዳንድ ፕሮጀክቶች ገና ከጥንስሱ ለውድቀት ተዳርገዋል። ፕሮጀክቶቹ የተወጠኑበት መንገድ በራሱ ሰንካላ ሆኖ የሚገኝባቸውና አንዳንዴም በግዢ ሂደት ወቅት የሚደናቀፉባቸው አጋጣሚዎችም አሉ። የተቆጣጣሪው ድርጅት በተጨማሪም ከብሔራዊ የኮንስትራክሽን ኢንዱስትሪ ደንቦች የተላለፉ የስራ ውሎችን የግንባታ ስራ እንዲያቋርጡ ትዕዛዝ መስጠት ጀምሯል። ይህ በእንዲህ እንዳለም ተገልጋዮች አሁን ያለውን የመንገድ ይዞታ ለማስተካከልና አገሪቱ የያዘችውን ግዙፍ እቅድ ተግባራዊ ለማድረግ አስቸኳይ እርምጃዎች መወሰድ አለባቸው ይላሉ። ማላዊ በ2063 ባለዘርፈ ብዙ የትራንስፖርት ስርዓት ለመፍጠር እቅድ ይዛለች። ከእቅዶቹም ዋናው ከተማና ገጠርን የሚያገናኙ መንገዶችን በጥሩ ሁኔታ የተጠበቁና የላቁ እንዲሆኑ ማድረግ ነው። በሚቀጥሉት ጥቂት ዓመታት ውስጥ ለመጠናቀቅ ወራትና ዓመታት የሚወስዱ በተለይም እንደ መንገድ ባሉ ትላልቅ ፕሮጀክቶች መሻሻልን እናያለን ብለን እናምናለን፣ ምክንያቱም ከመንግሥት ከግሉ ዘርፍና ከልማት አጋሮቻችን ከፍተኛ ቁርጠኝነት በማየታችን ነው። የዓለም ባንክ የትራንስፖርት መሰረተ ልማት ግንባታዎች ዘርፍ እንደ አውሮፓውያን የዘመን አቆጣጠር በ2023 ያደረገው ግምገማ ሪፖርት እንደሚያሳየው ማላዊ የኢኮኖሚ ልማቷን ለማንቀሳቀስ በ2025 ለመንገድ ፕሮጀክቶች የሚውል 8.6 ሚሊዮን ዶላር ያስፈልጋታል። በመላ ዩናይትድ ስቴትስ የፍልስጤም ደጋፊዎች የተቃውሞ ሰልፍ ቀጥሏል፣ ይላል ቀጣዩ ዘገባችን። ደግሞ በዩናይትድ ስቴትስ የዩኒቨርሲቲ አስተዳደሮች ማስጠንቂያዎችን ቢሰጡም የጋዛን ጦርነት በመቃወም በኮሌጆች ውስጥ የሚካሄዱ ሰልፎች እንደቀጠሉ ናቸው። የአሜሪካ ድምጽ ዘጋቢ ናታሻ ሞዝጎቫያ በሲያትል ዋሽንግተን ዩኒቨርሲቲ ድንኳን ተክለው ተቋማቸውን እያሰሙ የሚገኙ ተማሪዎችን ቃኝታ ያደረሰችንን ዘገባ ስመኝሽ የቆየ እንደሚከተሎት ታቀርበዋለች በዩናይትድ ስቴትስ ውስጥ በደርዘን በሚቆጠሩ የዩኒቨርስቲ ካምፓሶች ውስጥ ድንኳኖችን በመትከል እየተካሄደ ያለው ተቃውሞ በጀመረበት ኮሎምቢያ ዩኒቨርሲቲ ፍልስጤምን ደግፈው ተቃውሞ የሚያሰሙ ሰላማዊ ሰልፈኞች ድንኳኖቹን እንዲያፈርሱ አለበለዚያ እንደሚታገዱ ከዩኒቨርሲቲው የተላለፈላቸውን ትዕዛዝ ጥሰው ተቃውሟቸውን ቀጥለዋል። ሱኤዳ ፖላት በዩኒቨርሲቲው የተማሪዎች አደራጅ ናት። ተማሪዎችና ደጋፊዎች ለመበተን በሚደረገው ሙከራ አይደናገጡም። ምንም የጣሱት ሕግ የለም። ይሄ እንቅስቃሴ ነው። እስከሚፈለገው ጊዜ ድረስ እዚህ ቦታ ላይ ይቀጥላሉ። ትልቅ ማህበረሰብ ነው ያለን፣ በጣም ጠንካራ ናቸው። በጉልበት እስኪያስነሱን ድረስም እንቆያለን። በዩናይትድ ስቴትስ የምዕራብ ግዛት ሲያትል ከተማ በሚገኘው ዋሽንግተን ዩኒቨርሲቲም በጋዛ የሚካሄደው ጦርነት እንዲያበቃና ዩኒቨርሲቲው ከእስራኤል ጋር ያለውን ትስስር እንዲያቋርጥ የሚጠይቅ አዲስ ሰላማዊ ሰልፍ ድንኳኖችን በመትከል ተጀምሯል። በዩኒቨርሲቲው ግቢ ውስጥ የተተከሉት ድንኳኖች አዳዲሶች ሲሆኑ ለተቃዋሚዎቹ ነፃ ሳንዶች ተከፋፍሏል። ሰልፈኞቹ በየ20 ደቂቃው ኢንቲፋዳ የተሰኘውን ፍልስጤማውያን በእስራኤል ላይ የሚያካሄዱትን አመጽ የሚደግፉ መፈክሮች የሚያሰሙ ሲሆን አንዳንዴም በቀይ ባህር መርከቦች ላይ ያነጣጠሩ ጥቃቶችን የሚያደርሱትን የየመን ሁቲ አማጽያንም ይደግፋሉ። ዩኒቨርስቲው ቀደም ብሎ ሰላማዊ ሰልፈኞቹ ድንኳኖቻቸውን በተከሉበት ዘኳድ በተሰኘው የዩኒቨርስቲው ግቢ አካባቢ ድንኳን መትከል አይፈቀድም የሚሉ ምልክቶችን አስቀምጦ ነበር። ማቲው ቻባውድ በዋሽንግተን ዩኒቨርሲቲ የሂሳብ ተማሪ ሲሆን ፕሮግሬሲቭ ከተሰኘው የተማሪዎች ማህበር ጋር በመሆን የተቃውሞ ሰልፎቹን ያስተባብራል። አንድ የሆነ እንጨት መቆሙ ከፍልስጤማውያን ጋር በአጋርነት ከመቆም አያግደንም። ለማንኛውም ነገር ተዘጋጅተናል። ነገር ግን በመጨረሻ እስር የሚከተል ከሆነ እኛ በመረጥነው ምክንያት አይደለም። የሀ ዩኒቨርስቲው አስተዳደር፣ የዋሽንግተን ዩኒቨርሲቲ ፖሊስ አካልና የሲያትል ፖሊስ ምርጫ ነው የሚሆነው። ያንን አደጋ ለመጋፈጥ ዝግጁ ነኝ። አንዳንድ የዩኒቨርስቲው መምህራን አስተዳደሩ ድንኳኖቹ እንዲተከሉ መፍቀድ አልነበረበትም ሲሉ ይከራከራሉ። ስቱዋርት ሪጅስ በዩኒቨርሲቲው የኮምፒውተር ሳይንስ መምህር ሲሆኑ የተቃውሞ ሰልፉ ፖሊስ ጣልቃ በሚገባበት ደረጃ ላይ እንደማይደርስ ተስፋ ያደርጋሉ። ዩኒቨርስቲው ራሱ የራሳችንን ፖሊሲዎች እንዲጥሱ መፍቀዱ አሳስቦኛል። ይሄ ኮንፌዴሬት ባንዲራዎችንየሚያውለው በልቡና በአካባቢው የሚያልፉ ጥቁር ተማሪዎች ሊበሳጩ የሚችሉበት የነጮች ህይወት ዋጋ አለው የሚሉ ሰዎች የተከሉት ድንኳን ቢሆን የሚፈቀድ አይመስለኝም። ስለዚህ በተመሳሳይ ህግ አድላዊ አፈጻጸም እየተተገበረ ይመስለኛል። እስካሁን ያለው ሁኔታ ሰላም በመሆኑ ደስተኛ ነኝ። እንደዚሁ እንደሚቆይም ተስፋ አድርጋለሁ። ቻባውድ እንደሚለው ሰላማዊ ሰልፈኞቹ ጥያቄያቸው እስኪመለስ ድረስ ተቃውሟቸውን ማሰማት ይቀጥላሉ። በመጀመሪያ ደረጃ በፍልስጤም ደጋፊ ተማሪዎች ሰራተኞችና መምራን ላይ የሚደርሰው ጭቆና መቆም አለበት። ሁለተኛ የዩኒቨርሲቲው ከእስራኤል ጋር ያለውን ትስስር ማቋረጥ አለበት። ሦስተኛው ደግሞ ከቦይንግ ጋር ያለው ግንኙነት መቋረጥ አለበት። የአውሮፕላን አምራቹ ኩባንያ በዋሽንግተን ግዛት ከሚገኙ ፋብሪካዎች ጋር በመሆን በቅርቡ ኢራን በእስራኤል ላይ የተኮሰችውን የባለስቲክ ሚሳይሎች በተሳካ ሁኔታ ያከሸፈውን ቀስት ሶስት የተሰኘ ጸረ ሚሳይል ለማምረት ከእስራኤል ጋር ተባብረዋል። የእስራኤል ደጋፊዎች በበኩላቸው ተቃዋሚዎቹ ለምን የሐማስንና በጋዛ የተቀመጡትን ታጋቾች ጉዳይ እንደማያነሱ ይጠይቃሉ። ቻባውድ ምላሽ አለው። ለታጋሽ ቤተሰቦች ትልቅ አዘን ይሰማኛል እዚህ ዩናይትድ ስቴትስ ሆኜ ግን ማድረግ የምችለውን ማሰብ አለብኝ። እናም መንግሥቴ ለእስራኤል ወታደራዊ እርዳታ በቢሊዮን የሚቆጠር ዶላር እየሰጠ መሆኑን አይቻለሁ። ለተኩስ አቁም ከሚደረገው ጥሪ ጎን ለጎን ተቃዋሚዎቹ የረጅም ጊዜ መፍትሄ ብለው የሚያቀርቧቸው ጥያቄዎች ይለያያሉ። አንዳንዶቹ ሁሉንም ዜጎች እኩል የሚያይ ዲሞክራሲያዊ መንግስት እንዲመሰረት ተስፋ ሲያደርጉ በተመሳሳይ ጊዜ ደግሞ የተቃውሞዎቹ አዘጋጆች የሚጠይቁትን የፍልስጤሞችን ከእስራኤል ነጻ መውጣት ያስተጋባሉ። ናታሻ ሞዝጎቪያ ከሲያትል ላደረሰችን ዘገባ ስምኝሽ የቆየ ዋሽንግተን ዲሲ። ቀጣዩ የትንታኔ መጽሔት ዘገባችን ደግሞ የአሜሪካ የ2024 ምርጫ ይመለከታል። ባይደንና ትራምፕ ለሚሽጋን ድጋፍ ብርቱ ፉክክር ላይ ናቸው። በዳር ወር በዩናይትድ ስቴትስ የሚካሄደው የ47ኛው ፕሬዚዳንታዊ ምርጫ የሪፐብሊካን ፓርቲ እጩ ተፎካካሪ ዶናልድ ትራምፕ በዚህ ሳምንት ወደ ሚሽጋን አቅንተው የምረጡኝ ዘመቻ ሊያካሂዱ አቅደዋል። የማዕከላዊ ምዕራብ ዩናይትድ ስቴትሷ ክፍለ ግዛት ሚሽጋን የምርጫውን ውጤት ሊወስኑ ከሚችሉ በጣት የሚቆጠሩ ክፍለ ግዛቶች መካከል አንዷ ነች። የአሜሪካ ድምጹ ስካት ስተርንስ ከተከታዩ ሪፖርት አስተላልፏል። ቆልጅታዬ እንደሚከተለው ታቀርበዋለች። እንደ አውሮፓውያን የዘመን አቆጣጠር በ2016 በተካሄደው ምርጫ የሚሽጋን መራጮች ዶናልድ ትራምፕን መረጡ። ከአራት ዓመታት በኋላ ደግሞ ሚሽጋን ጆ ባይደንን መረጠች። በመጪው ኅዳር ወር ላይ በሚካሄደው ምርጫ ደግሞ የሁለቱም ተፎካካሪዎች የምረጡኝ ዘመቻዎች ሚሽጋንን እናገኛለን ብለው ያምናሉ። ዶናልድ ትራምፕ የሚሽጋን ኦቶሞቢል ኢንዱስትሪ ሰራተኞችን ድጋፍ ለማግኘት ጥረት እያደረጉ ሲሆን እሳቸው እንደሚሉት የጆ ባይደን የታዳሽ ኃይል እቅድ በኤሌክትሪክ ኃይል ለሚሰሩ መኪናዎች የሚሰጠውን ድጎማ ጨምሮ በሰራተኞች ላይ አደጋ ጋርጧል። ትራምፕ ነገ ረቡዕ፣ ማዕከላዊ ሚሽጋን ላይ ይህንኑ መልእክት ሊያስተላልፉ አቅደዋል። ወደ ሚሽጋን እንሄዳለን። እሱ በአውቶሞቢል ኢንዱስትሪው ላይ በሚፈጽመው ድርጊት ግዛቲቱን አውድሟታል። ሚሽጋን ውስጥ አንድም ስራ አይተርፍም። የአውቶሞቢል ኢንዱስትሪ ስራ አይኖርም። ይህንን በኤሌክትሪክ የሚሰሩ መኪናዎች መመሪያ የሚባል መሳቂያ መመሪያቸውን ይዘው ቻይናና ሌላም የተለያየ ቦታ እየዞሩ ናቸው። ትልቁ የሚሽጋን የኦቶሞቢል ኢንዱስትሪ ሰራተኞች ማህበር ጆ ባይደንን እንደሚደግፍ አሳውቋል። ፖል ቶረንቴ የማህበሩ ተወካይ ናቸው፣ እንዲህ ይላሉ። ዶናልድ ትራምፕ ሚሽጋን ያሉ ትላልቅ ኮርፖሬሽኖችን ድጋፍ ሳያገኙ አይቀሩም። ምክንያቱም ሰራተኛውን መደብ ጨቁነው የያዙት እነሱ ናቸው። ስለዚህ እሳቸው ሚሽጋኖች ይደግፉኛል ሊበሉ እንጂ የሚሽጋን ሰራተኛ ህዝብ አይደግፋቸውም። የሚደግፋቸው ከሚሽጋን ህዝብ አንድ ከመቶው ብቻ ነው። ጆ ባይደንም ይህንን መልእክት ነው በሰራተኛ ማህበር የታቀፉ ሰራተኞች አባወራ ቤተሰብ መራጮችን ለመያዝ እየተጠቀሙበት ያሉት። የኤንቢሲ ኒውስ የህዝብ አስተያየት ግምገማ እንደሚያመለክተው እነዚህ መራጮች አሁንም የሚደግፉት ጆ ባይደንን ነው። ነገር ግን የድጋፋቸው መጠን ከአራት አመታት በፊት ከነበረው አነስ ያለ ነው። ዶናልድ ትራምፕ ቪዥን ኦፍ አሜሪካ ኢዝ የዶናልድ ትራምፕ የአሜሪካ ራዕይ የበቀልና አጸፋ የመመለስ ራዕይ ነው። ተሸንፎ የወጣው የቀድሞ ፕሬዝደንት ዓለምን የሚያያት በማራላጎ አይን ነው። ለቢሊዮነሮች ያጎበድዳል። በሰራተኛ ማህበራት የታቀፉ ሰራተኞችን ይንቃል። ሌላው፣ ሚሽጋን ላይ ጆ ባይደንን ሊጎዳቸው የሚችለው በተለምዶ የዲሞክራቶች ደጋፊ የሆኑ ነገር ግን ጋዛ ላይ በሚካሄደው ጦርነት እሳቸው እስራኤልን መደገፋቸውን የሚቃወሙ መራጮች ሊሆን ይችላል። የዲትሮይት የእስልምና ማዕከል ኢማም ኦማር ሱሌይማን እንዲህ ሲሉ ያስረዳሉ። እንደሚመስለኝ ሆን ብለው ኢሰብአዊ ብቻ ሳይሆን የተለየ አቋም ይይዛሉ ብሎ ተስፋ አድርጎባቸው የነበረውን ሰው በጠቅላላ ያስከፋ ፖሊሲ እያራመዱ ናቸው። ምርጫ 2024 ላይ ዋጋ ያስከፍላቸዋል። የሚሽገን አደምስ ታውንሽፕ አካባቢ መራጮች ባይደን የፍልሰትን ጉዳይ በትክክል አለያዙትም፣ ድንበሩንም ሊቆጣጠሩ አልቻሉም ብለው እንደሚያምኑ የከተማዋ የአስተዳደር ኃላፊ ራንዲ ጆንሰን ይናገራሉ። ስንት ሰው እንደገባ ተመልከቱ። ይህንን የምለው በክፋት አይደለም። ስንት ሰው ሳይታወቅ እንደገባ ተመልከቱ። ስንትና ስንት መጥፎ ሰው እንደገባ አስቡት። የትረምፕ ግንብ ይህንን ሁሉ ሊያስቀር ይችል ነበር። ዶናልድ ትራምፕ ሚሺጋኖች የባይደን ነገር ስልችት ብሏቸዋል እያሉ ነው። ህዳር ሲመጣ ታላቁ የሚሽጋን ሕዝብ አታላዩ ባይደንን ተባራሃል ሂድ ከዚህ ይለዋል። ባይደን በበኩላቸው የሰራተኛ ማህበራቱ ጥንካሬ በድጋሚ ለመመረጥ ይረዳኛል ይላሉ። እናንተ የዓለም ምርጦች ናችሁ። በ2020 ከጎኔ ቆሟቸኋል። በእናንተ ድጋፍ ይኸው ዛሬ የዩናይትድ ስቴትስ ፕሬዝደንት ሆኜ እዚህ ቦታ ለመቆም በቅቻለሁ። ይሄ ሐቅ ነው። በእናንተ ድጋፍ ነው። አሁንም በ2024 በእናንተ ድጋፍ ዶናልድ ትረምፕን እንደገና ድል እናደርገዋለን። ሲቢኤስ ኒውስ ባለፈው ሳምንት ያካሄደው የሚሽገን መራጮች ያስተያየት ግምገማ በመራጭ ድጋፍ ረገድ ባይደን ትራምፕን በጠባብ ብልጫ እየመሯቸው ነው። ከዚህም ሌላ ከሚሽገን መራጮች ሁለት ሶስተኛው በዘንድሮ ፕሬዚደንታዊ ምርጫ ድምፅ መስጠታቸውን ከአራት ዓመታት በፊት ለተካሄደው ፕሬዚደንታዊ ምርጫ ከሰጡት የበለጠ ክብደት የሚሰጡት ጉዳይ መሆኑን አሳውቀዋል። እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ዝግጅታችን ነው። አድማጮቻችንና ተመልካቾቻችን የመጀመሪያው ምዕራፍ ዝግጅታችን ይህን ይመስል ነበር። አሁን ወደ ሁለተኛው አጋማሽ እንሻገራለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ሳምንታዊ የትምህርት ዝግጅታችን ነው። በተማሪዎችን ሳምንታዊ የትምህርት ዝግጅታችን በተማሪዎች የምግብ በጀት እጥረት የወላይታ ሶዶና የዲላ ዩኒቨርሲቲዎች ውዝግብን የሚመለከት ነው። የወላይታ ሶዶና ዲላ ዩኒቨርሲቲዎች ተማሪዎች የሚቀርብላቸው ምግብ በአይነትም በመጠንም በጥራትም ከጊዜ ወደ ጊዜ መቀነሱን ለአሜሪካ ድምፅ ተናግረዋል። በትምህርታቸው ላይ አሉታዊ ተጽዕኖ ማሳደሩን አመልክተዋል። ዩኒቨርሲቲዎቹ ባለፈው ሳምንት በተናጥል በየግቢያቸው በለጠፏቸው ማስታወቂያዎች ለተማሪዎች ምግብ የሚያቀርቡበት በጀት ማለቁንም አስታውቋል። በአንጻሩ የአሜሪካ ድምፅ ያነጋገራቸው የሁለቱም ዩኒቨርሲቲዎች አመራሮች የበጀት እጥረት አላጋጠመንም፣ ችግር ቢኖር እንኳን ከፌዴራል መንግስት እየጠየቅን እየቀረበልን ነው ሲሉ የተማሪዎቹን አብዮት አስተባብሏል። የዲላ ዩኒቨርሲቲ ፕሬዚዳንት ዶክተር ችሮታ አየለ ለተማሪዎቹ በቂ ምግብና አገልግሎት እያቀረብን ነው ብሏል። ተረጋግተው እየተማሩ ነው ሲሉም ተናግረዋል። የአዋሳው ዘጋቢያችሁ ናታን ዘብዴዎስ ተጨማሪ ዘገባለሁ። የወላይታ ሶዶ ዩኒቨርሲቲ ባለፈው ሚያዝያ 10 ቀን 2016 ዓ ም በተማሪዎች መመገቢያ አዳራሽ በር ላይ በለጠፈው ማስታወቂያ ለተማሪዎች ምግብ የሚያቀርብበት በጀት ሙሉ በሙሉ ማለቁን አስታውቋል። ማነቱ ከታወቀ ለደህንነቱና ለትምህርት ዋስትናው በመስጋት ስሙ በብዙኃን መገናኛ በይፋ እንዳይጠቀስ ያለጠየቀን የወላይታ ሶዶ ዩኒቨርሲቲ ተማሪም የምግብ በጀት ማለቁን በተመለከተ በቅጥሩ የተለጠፈው ማስታወቂያ ትክክለኛውን የተቋሙን አቋም የሚያሳይ ነው። ተማሪዎችም የግቢ ቆይታችንን በችግር ነው የምናሳልፈው ብሏል። ዘንድሮ አመቱ ሙሉ ማለት ይቻላል በጀት ውጥረት እየተባለው አልበላንም ማለት ይቻላል። አሁን ደግሞ ጭራሽ ማስጠረቅታ ወቁና አንድ ዛቦ ምናምን ነበር ተነጠቀም ነው ምን ልበል? በግማሽ ነው በ የቀነሰው። ሁሌ ሽሮ ነው የምንበላው። ሁሌ ምንም ነገር በቃ ዜርፎቅ ነፍስ ጋ አራት ቀን ነበር አንድ ቀን ነ ሆና እየደረሰብን ነው። አሁን ይህን መረጃ ራሱ ነው የተሰጠህ? አሁን ብገኝ እኔ ቀጥታ ነው የምባረ። ከዚህ በፊት ምን ነበር የምትበሉት? ምስር ነበር፣ ጎመን ፍርፍር አለ፣ ሩዝ አለ ምናምን። አሁን ግን ሽሮ ብቻ ነው። ዩኒቨርሲቲው የምግብ በጀት እጥረትና የምግብ ጥሬ እቃ ዋጋ ንረትን በምክንያት ልጠቅሷል በጀቱ ካለቀ ውራት መቆጠራቸውን በማስታወቂያው የለጠፈው ዩኒቨርስቲው ተማሪዎች ትምህርታቸውን አቋርጦ እንዳይሄዱም በጀቱን ሲደጉ መቆይቱን አስረድቷል። በአሁኑ ወቅት ግን ችግሩ ከባድና ከአቅሙ በላይ በመሆኑም ለተማሪዎች በሚቀርበው የምግብ አይነት ላይ ማሻሻያ መደረጉን አመልክቷል። ተሻሽሏል የተባለው የምግብ አይነት ዝርዝር ከሚያዝያ 11 ቀን 2016 ዓ ም ጀምሮም ተግባራዊ እንደሚደረግ በተማሪዎች አገልግሎት ድን ጽፈት ቤት የተለጠፈው ማስታወቂያ ያመለክታል። በምግብ አይነቶች ላይ ለውጥ መኖሩን ጠቅሰው ለአሜሪካ ድምፅ አስተያየታቸውን የሰጡ የዩኒቨርሲቲ ተማሪዎች ግን ከፍተኛ የጥራት ችግር ያለበት ነው ይላሉም። ይህም በትምህርታቸው ላይ አሉታዊ ተጽዕኖ እንዳሳደረባቸው ስሙና ማንነቱ እንዳይጠቀሰ ጠየቀው ይኸው የወላይታ ሶዶ ዩኒቨርሲቲ ተማሪ ያስረዳል። በጤናችን ራሱ አጅ ነው። በቃ ያን በልታ አምስት ደቂቃ ውስጥ መቆየታል ራሱ ዜሮ ነው። በቃ ምን እንዲ የማረሚያ ቤት ምግብ ራሱን እንደዚህ የሚከብድ አይመስለኝም። በሁን የጦታ በጠዛኝ ነገር ነው። ግን እኛ ምንም አማራጭ የለንም። ወደኋላ ቀርሰናል ሌላ አንድ አመት ደግሞ ወደ ኋላ ከምንቀረው ውሃ በዳቦን ቢሆን እየርቅናል እ ሴሚስተር እንጨርስ ብለን አግሰን ዝም ብለናል እንጂ እየሆነ ያለው ነገር በጣም ይከብዳል። የዩኒቨርሲቲ ኮሚኒኬሽን ጉዳዮች ዲሬክተር አቶ ውሸት ኤርሚያስ የምግብ አይነቶች ዝርዝር ወይም ሜኑ መቀየሩን አምነው ስለ በጀት ሁኔታው ግን መናገር አልፈለጉም። በጀቱ ቢያልቅ እንኳን በዚህ መልክ መገለጽ አልነበረበትም ሲሉ ዩኒቨርሲቲያቸው ጉዳዩን ያስታወቀበትን መንገድ ተችተዋል። ምንም አይነት የበጀት ረስኛ አለብን ኩታ ያው መንግስት ለተማሪ በካርዳይ ወይም ደግሞ በዓመት የሚያስፈልገውን የበጀት ብሬክዳውን ሰርቶ ያቀርባል። አለን በጥቅሉ ለሀገሪቱ ዩኒቨርሲቲዎች ያው በተማሪ ቀበላ መጠናቸው በሚቀበሉት ተማሪ ቁጥር ልክ ማለት ነው። በዛም ልክ ወላይ የተመደቡለት ተማሪዎች ጥራት ያለውን ምግብ ወይም ደግሞ በሚፈልጉት አግባብ ወይም ደግሞ ተማሪን ለተማሪዎች በሚመጥን መልኩ ጥራት የጠበቀ ምግብ በማቅረብ ለመማር ማስተማር ሂደት እና አጠቃላይ የመማር ማስተማሪ ሂደት እንዲቀጥል የድርሻውን ኃላፊነቱን ተቀብሎ እየሰራ ሳግባብ ነው ያለ እንጂ የብዙ ፍጥረት ወይም ደግሞ የሀብትነት አለብን ብለን እኛ ማንም ይፋ ያደረግነው ነገር የለም። ይፋ ማድረግም አይጠበቅብን። በዲላ ዩኒቨርሲቲ ቅጥርም በይዘቱ ተመሳሳይ የሆነ ማስታወቂያ መለጠፉን የአሜሪካ ድምፅ ያነጋገራቸው የዩኒቨርሲቲው ተማሪዎች ተናግሯል። ስሙ በይፋ ከተገለጸም ከተቋሙ ሊባረር እንደሚችል ጠቅሶ አስተያየቱን የሰጠን ተማሪም በሚቀርብላቸው ምግብ እንደሚያዙና በተለይ ከሁለት ወራት ወዲህ ያለው ሁኔታ የከፋ ነው ሲል አስረድቷል። ቆይቷል በነገራችን ላይ ምግቡ ቆይቷል። ግን ደግሞ በጣም እየተባሰ የመጣ በህዝብ እንደዛ ሁለት ወር መስሉ እንደዚህ አብዛኛውን ጊዜ በቃ የሚቀርቦች አትክልት ነገር ናቸው። እነዚህ ክክ ምናም ስር ባሉ ነገሮች ጠቃ አትክልቶች ካን ምስር ክኮች ምናም ቀሩና ጎመኖች ቀራሉ። በዛ ላይ ዜፎር ከሳምንት ሶስቴ ነበረ አሁን አንዴ ነው የሚሰጡ። ይሁን እንጂ የዲላ ዩኒቨርሲቲ ፕሬዚዳንት ዶክተር ችሮታው አየለም የበጀት እጥረት ስለመኖሩም የተገለጠውን አስተባብሏል። በሚትኩ ማስታወቂያውን ያለ ዩኒቨርሲቲው እውቅና ለጥፏል ያሉትን የዩኒቨርስቲውን የተማሪዎች አገልግሎት ዲሬክተሩን ከኃላፊነት ማንሳታቸውን ፕሬዝዳንቱ ዶክተር ችሮቶ አየል አስታውቀዋል። የበጀትን ጉዳይ አስመልክቶ እንደ ዩኒቨርሲቲ ተማሪዎቻችን ተረጋግተው ምግባቸውን የሚመገቡበት እኔ ድረስ የሚበቃ ተማሪዎች ተፈትኖ እስኪሄዱ ድረስ የሚበቃ በጀት አለ። በጀት ሊገጥ ማለም ጋር ተያይዞ ከኤልፊድሪ ገንዘብ ሚኒስቴር ተገቢውን መረጃ እያቀረብን ተጨማሪ በጀት እየተሰጠን እያስተናገድን ነው። ማስታወቂያው በምን መነሻ እንደተለጠፈ ለማወቅ ከኃላፊነታቸው የተነሱትን የዲላ ዩኒቨርሲቲ የተማሪዎችን አገልግሎት ዲሬክተር አግኝተን ለማጣራት ያደረግነው ጥረት ልናገኛቸው ባለመቻሉም አልተሳካልንም። አስተያየቱን የሰጠን የዩኒቨርስቲ ተማሪ ግን ሰሞን ቅሬታችንን ለማቅረብ ተቃውሞ ብናሰማም ታፍነን ገብተናል ነው የሚለው። አያይዘውም በምግብ አቅርቦቱ ከፍተኛ ችግር እያለም እንደሌለ ተደርጎ መነገሩ ተማሪውን ይበልጥ ያስቆጣው ነው ይላል። አመፅ አንስቶ ነበር ማለት በምግብ ምክንያት ይዘው ማለት ነው። ምግብ ይሸሻል ምናም ብሎ ትናንትና ሳፍ ወጥተው ነበረ። ተወሰነ እንደጀመሩት ምናምን እናሸሻል እናሽሽላለን ምናም ብለውን እዛው ላይ በትንሹ አድቫይስ አድርገው ምናምን። ተማሪው በጣም ስሜታዊ የሆነበት ምክንያት አንድና አንድ ማለት በጀት እያለ የምግብ እጥረት እያለ እኛ የሆነ ያልሆነ ምግብ እየተመገብን እያለ ደግሞ ግቢ ወይም ደግሞ ፕሬዚዳንቱ የምግብ እጥረት የለብኝም ብሎ በመዋሸቱ በጣም ተማሪ ስሜታዊ ሆኖ ነበራል። ይህ በእንዲህ እንዳለ ሌሎችም ዩኒቨርሲቲዎች እንደ ድላናም ወላይታስ ወደ ዩኒቨርሲቲዎች ማስታወቂያ በይፋ አይለጥፉ እንጂ የምግብ አቅርቦቱ በአይነቱ መለወጡን የተለያዩ ዩኒቨርሲቲዎች ተማሪዎች ይናገራሉ። አንዳንድ ዩኒቨርሲቲዎች ደግሞ ችግሩን በይፋ ባያሳውቁም ተማሪዎች ትምህርታቸውን በአስቸኳይ አጠናቀው እንዲወጡ በሚል የተማሪዎችን የግቢ ቆይታ ቢያንስ በአንድ ሳምንት ወደፊት ማቅረባቸውን ተማሪዎች ለአሜሪካ ድምፅ ጠቁመዋል። ከዚህም የተነሳ በትምህርት አሰጣጡና የተለያዩ ምዘናዎች በመደራረባቸው ጭንቀት ውስጥ መግባታቸውን ተማሪዎቹ አመልክተዋል። በሰርቶ ማሳያና በተግባር ልምድ መማር የሚገባቸው ትምህርቶች መራግብሮችም በበጀት እጥረት መቀነሳቸውን አስረድተዋል። የአፈራንት ብር ራሱ አልተሰጠንም። ሶስት ሺህ ምናምን ይሰጡ ነበር። በጀት የለም ብለው ለእኛ አልሰጡንም። በራሳችን ብር ነው ተማሪውም እየወጣ ሶስት ሺህ ሁለት ሺህ ብር እያወጡ በቃ ግቢው ምንም በቃ ማን እንደሚበለው ራሱ ብሩ ነበር። ይህን በተመለከተ የትምህርት ሚኒስቴርን አስተያየት ለማግኘት ለሚመለከታቸው የሥራ ኃላፊዎች ተደጋጋሚ የስልክ ጥሪ ብናደርግም አንዳንዶቹ ባለማንሳታቸው ሌሎቹ ደግሞ በቀጠሯቸው ባለመገኘታቸው ምላሻቸውን ለማካተት አልቻልንም። የዲላ ዩኒቨርሲቲ ፕሬዝዳንት ዶክተር ችሮታው አየለ ግን የመርሃ ግብር ለውጥ ሊደረግ እንደሚችል ጠቁሟል። በዲላ ዩኒቨርሲቲና በወላይታ ሶዶ ዩኒቨርሲቲዎች በእያንዳንዳቸው ከ30 ሺህ በላይ ተማሪዎች ትምህርታቸውን በመከታተል ላይ እንደሚገኙ የተቋማቱ መረጃዎች ያሳያሉ። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ቀጣዩ ዝግጅታችን ደግሞ ሳምንታዊው ንግድና ምጣኔ ሀብት ነው። የዛሬው ንግድና ምጣኔ ሀብት ዝግጅታችን የመንግስትን የውጭ ቅነሳ ፖሊሲን ይመለከታል። መንግስት እየተከተለ ያለው የውጭ ቅነሳ ኢኮኖሚያዊ ፖሊሲ ማህበራዊ ዘርፉን እየጎዳው መሆኑን የምጣኔ ሀብት ባለሙያዎች ይገልጻሉ። ነዳጅን ጨምሮ አብዛኛውን ማህበረሰብ በሚጠቅሙ ዘርፎች ላይ ሲደረጉ የቆዩ ድጎማዎች መነሳትንም ለአብነት ያነሳሉ። የኢትዮጵያ መንግስት በበኩሉ ባለፉት አምስት ዓመታት ምንም አይነት ሜጋ ፕሮጀክቶች እንዳልጀመረ በተደጋጋሚ ሲገልጽ ይደመጣል። ይህም በውጭ ቅነሳና የገንዘብ ፍሰቱ በማስተካከል የዋጋ ንረትን ለመገደብ ያለመ እንደሆነ አመላክቷል። የንግድና ምጣኔያት ዘገባው በዙሪያ ላይ ያተኩራል። ተከታተል እንመለስ። ዓለም አቀፍ አበዳሪ ተቋማት ለሚሰጧቸው ብድሮች ከሀገራት ጋር በሚያደርጓቸው ድርድሮች ከሚያስቀምጧቸው የፖሊሲ ማሻሻያዎች መካከል አንዱ የመንግስት ወጪ ቅነሳ እንደሚመለከት የምጣኔ ሀብት ባለሙያዎች ይናገራሉ። ይህም መንግስት በዓመቱ ከሚይዘው በጀት በተወሰኑ ዘርፎች ላይ ቅናሽ ማድረግ ወይም ፕሮጀክቶችን ማጠፍ እንደማለት ነው። ኢትዮጵያን ጨምሮ ባላደጉ ሀገራት ይህን ፖሊሲ መተግበር ከጥቅሙ ልጉዳቱ ያመዝናል የሚሉት የኢኮኖሚና ኢንቨስትመንት ባለሙያው አቶ ያሬዳ ለመስቀል የኢትዮጵያ መንግስት ይህንን የፖሊሲ አማራጭ መተግበር ጀምሯል ይላሉ። ነዳጅን ጨምሮ ድጎማ የተነሳባቸውን ዘርፎችንም ለዚህ እንደማሳያ አድርገው ይጠቅሳሉ። አንደኛ ያው ሰብሲዳይዝ ማድረግ ድጋፍ ማድረግ ለደሃ መደገፍ መቆም አለበት የሚባለው አሁን የነዳጅ ማዳበሪያ፣ የሕክምና፣ የትምህርት ቤት የምን ያመሳሰሉት ነገሮች ናቸው። እንግዲህ የሚጠቃለሉት በዚህ ውስጥ ማለት መንግስት በበጀት ይዞ የሚያስተዳድራቸው አሁን ዩኒቨርሲቲ ምናልባት ኢትዮጵያ ይሄ ሁሉ ተማሪ ተመርቆ ምን ያደርግላታል? ዩኒቨርሲቲዎችን ጥራት ይኖራቸው። ሀምሳ ዩኒቨርሲቲ ኢትዮጵያ ምን ያደርግላታል ተመርቆ ይሄዳል። ስለዚህ ቀንሱ የሚለው ነገር ይመጣል። ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት የሀገሪቱን ሁኔታ አስመልክቶ በሚሰጧቸው ማብራሪያዎች መንግስት ወጭ ቅነሳ ላይ አተኩሮ እንደሚሰራና የተጀመሩትን ከማጠናቀቅ ውጪ አዳዲስ ፕሮጀክቶች እንደማይጀምርም በተደጋጋሚ ሲገልጹ ተደምጠዋል። ይህም የመንግስትን ወጪ በመቀነስ የገንዘብ ፍሰቱን አስተካክሎ የዋጋ ንረቱን ለመገደብ ያለመ እንደሆነም ተገልጿል። በኢትዮጵያ ኢኮኖሚ ባለሙያዎች ማህበር ከፍተኛ የምጣኔ ሀብት ተመራማሪ የሆኑት ዶክተር አረጋ ሹመቴ እንደዚህ አይነት የፊስካል ፖሊሲ እርምጃዎችን መንግስታት ኢኮኖሚን ለማረጋጋት ወይም እንደ ማነቃቂያ እንደሚወስዷቸው ይናገራሉ። መንግስት የወጪ ቅነሳ አድርግ ያለው እያለ ነው የሰማን። አንዳንድ ካፒታል በጀቶችን እንዳታጠፉ እየሰማን ነው። አዳዲስ ፕሮጀክቶችን እንደማይጀምር በጀት አመቱ መግቢያ ላይ ተነግሯል፣ ሰምተነዋል። አዳዲስ ቅጥሮች እንደማይኖሩት የመንግስት ቁጥር እንደማይኖረው፣ ይህም ወጪ ቅነሳውን አቅጣጫ ያሳያል። መቀነሱ ምን ጥቅም አለው የሚለውን ካየን መንግስት የብድር የመክፈል አቅም ከፍ እንዲል ያደርገዋል። በነገራችን ላይ ወጭ በሚቀንስበት ይሄ ምን ማለት ነው? ለምሳሌ ዘንድሮ ሁለት ሺ በጀት አመት እስከ ሀያ አምስት ፐርሰንት አካባቢ የሆነው የብድርና የጦርነት በጀት ወይም መልሶ ማቋሚያ አይነት በጀት ተብሎ ነው። ይሄ ማለት ካፒታልም ወይም ከሪከልም በጀት ትልቁን ድርሻ ወደዛ ወሰደው ማለት በጀቱን ወደ እዳውን እየከፈለ እንዲሄድ አትችለዋል። ወጪ ቀድስኳል። ስለዚህ የባለፈው አመታት እንዳ ከፈለ ማለት የመበደር በደረትሉን ሌላኛው በአንድ ኢኮኖሚ ላይ የዋጋ ግሽበት ከፍ ብሎ እንዲታይ ከሚያደርጉ አንዱ የመንግስት ወጪ ያለገደብ መሆኑ ነው። ስለዚህ ይህን የሚቀንስ ከሆነ ዋጋ ግሽበት ላይ የራሱ ማሳረፍ ይችላል። ይህ ፖሊሲ የዓለም አቀፍ አበዳሪ ድርጅቶች በሚያደርጓቸው ግፊቶች መንግስት ከተገበራቸው የፖሊሲ ለውጦች መካከል አንዱ ነው የሚሉት አቶ ያሬድ ኃይለማርያም፣ ግን ጋናን ጨምሮ በበርካታ የአፍሪካ ሀገራት ተተግብሮ ውጤት ማምጣት ያልቻለ ነው ይላሉ። ይህ ወገብን አጥብቅ ወይም በአቅም ኑር የሚል ፖሊሲ ነው የሚሉት አቶ ያሬድ በተለይም ለሀገራቱ እድገት ወሳኝ የሆኑ እንደ ትምህርትና ጤና ያሉ ዘርፎችን የሚጎዳ እንደሆነ ይናገራሉ። ወገብ ማጥበቅ እንግዲህ በብዙ ነገር ነው። ከሁሉ በጀት ላይ ማለት ነው። በጀት የሚተዳደሩ ነገሮች ሲቪል ሰርቪሱ በጣም በሰፊ ነው። ታክስ የሚሰበስበው፣ የሚያስተምረው፣ መንገድ የሚጠብቀው ምናምን የሚለው በሲቪል ሰርቪሱ፣ በፍርድ ቤቱ በምናምን ያለው ነገር መቀነስ ማለት ነው። በአድሚኒስትሬሽን አሁን አዲስ አበባ ተጀምሯል። ፈተና ምናምን ምናምን የተባለ የሚቀነስ ሰው አለ። እንግዲህ በመላው ኢትዮጵያ ያ ነገር ሲሆን ብዙ ሰው ስራ ያጣል፣ ይለቃል ማለት ነው። አሁን ኦልሬዲ አንቀጥርም ተብሎ ተወስኗል። አቶ አህመድ ሸዴ በዘንድሮ ዓመት ያው ምንም በጀት አልተያዘም። አዲስ የታክስ ሰራተኛ፣ የአዲስ አስተማሪ፣ የአዲስ ሲቪል ሰርቪስ በጀት አልተያዘም። አዲስ ግራጁዌቶቹ አልተገኙም። ስለዚህ ወደ ዩኒቨርሲቲዎቹ እንግዲህ ደግሞ ስትሄድ ደግሞ ትልቁ ቀጣሪ ኢትዮጵያ ውስጥ አንደኛው ቀጣሪ መንግስት ነው። ስለዚህ መንግስት ማይቀጥር ከሆነ ደግሞ ማስተማሩ ደግሞ ምን ይጠቅማል ነው። ጋና ተሞክረዋል። ብዙ አፍሪካ ገቢ ተሞክረዋል። በዘጠናዎቹ በሰማኒዎቹ ብዙዎቹ ኑሯቸው ከኖሩበት ወደ ባሰ ነው የሄደው። ጭልት የዓለም የሶሻሊስት ፖሊሲ አይጠቅምም እኛ አይተነዋል። ግን ዝም ብሎ ደግሞ ድሃውን ጥሎ ደግሞ ሀብት ይፈጠራል እንደ ኢትዮጵያ አይነት የሚባለው የመሰላሉን ማንሳት ማለት ነው። የዘንድሮን በጀት በተመለከተ በገንዘብ ሚኒስቴር የተዘጋጀው ሰነድ ላይ ባለፉት ሶስት ዓመታት በኮቪድ ወረርሽኝ እና በሰሜኑ የአገሪቱ ክፍል ባጋጠመው ጦርነት ምክንያት ተጨማሪ ወጪ ፍላጎት በመፈጠሩ ይህን ለማስተካከል ከተወሰደው ማሸጋሸግ ውጪ ለትምህርትና ጤና የተመደበው ገንዘብ በቂ እንደሆነ ያትታል። የካፒታል በጀት ግን እየቀነሰ መምጣቱን ያስረዳል። መንግስት ይህንን ወጪ ቅነሳ ያደረገው በአስገዳጅ ኢኮኖሚያዊ ምክንያቶች ነው የሚሉት ዶክተር አረጋ ሹመቴ በበኩላቸው አሁን ባለው አገራዊ ነባራዊ ሁኔታ ጉዳቱ ሊያመዝን እንደሚችል ይናገራሉ። ራሱ ይሰራቸው የነበሩ ካፒታል በጀት ወጪ ተደርጎ ይሰሩ የነበሩ ትልልቅ ፕሮጀክቶችን አይሰራቸውም ማለት ነው። አንዳንዶቹም ተጀምረው ረዘም ላለ ጊዜም እንዲቆዩ ሊያደረጋቸው ይችላል፣ የካፒታል በጀቱ የሚቀንስ በሚቀንስበት ጊዜ። ስለዚህ ይሄ ኢኮኖሚውን ከማነቃቃት ይልቅ ማዳከም አይነት ነገር ያመጣል። በተለይ በተለይ ደግሞ እንደ ኢትዮጵያ ኢኮኖሚ ባለ ምንድን ነው ልማታዊ መንግስት ይባል በነበረ ይመራ የነበረ ኢኮኖሚ አብዛኛው በኢኮኖሚ ላይ ይደረግ የነበረው ኢንቨስትመንት ከመንግስት ወጪ ወይም ከመንግስት የሚደረግ ኢንቨስትመንት በነበረበት ኢኮኖሚ ላይ እንዲህ በጣም በፈጠነ መልኩ የመንግስትን ወጪ ወይ በጀት መቀነስ ኢኮኖሚው ላይ ከሚያስገኘው ጥቅም ይልቅ የሚጎዳው ሊብስ ይበልጥ ይችላል። ፕሮጀክቶችን መፈጸም፣ ተጨማሪ ስራ እድል መፍጠር፣ ኢኮኖሚውን ማነቃቃት እነዚህ እነዚህ ነገሮች ጥያቄ ውስጥ የገቡ እየገቡ ይሄዳሉ ማለት ነው ከዚህ በፊት የሚተገበሩ የኢኮኖሚ ፖሊሲዎችን በተመለከተ የሚወሰኑ ውሳኔዎች ሀገሪቱ ላይ የፈጠሩት ችግር መኖር የተናገሩ ዶክተር አረጋ አሁንም እንዳይከሰት መጠንቀቅ እንደሚገባ ጠቁመው ሁሉም ወጪዎች ምርታማነትን ማሳደግ ላይ ስለመዋላቸው ማረጋገጥ አስፈላጊ መሆኑንም ይናገራሉ። ወጪ መቀነስ ጥሩ ነገሮች እንዳሉት ሁሉ የራሱ ጉዳቱ ይችላሉ። በተለይ ኢትዮጵያን ኢኮኖሚ ሁኔታ ሴናሪዮ መመልከት ያስፈልጋል። እንዲህ በፈጠነ መልኩ ኢኮኖሚውም በሚታጠፍበት ጊዜ የራሱ የሆነ ትልቅ አደጋ ሊፈጠር ይችላል። ልክ ኢትዮጵያ ከኮማንድ ኢኮኖሚ ወይም እዝ ኢኮኖሚ ይባል የነበረው ወደ ገበያ መር ኢኮኖሚ ከአጥፋ ወዲያውኑ ይሄ ዘጠና ዲግሪ መታጠፍ አይነት የምትለው እንደመጣችው አሁን ዴቨሎፕመንታል ስቴት ወይም ደግሞ ይሄ ልማታዊ መንግስት ይባል የነበር ትልቁ ኢንቨስትመንት ከሱ ይመጣ የነበረ መንግስት ቀጥ ብሎ የሚያጥፈው ከሆነ ያንን የበጀት የወጭ አቅጣጫውን ኢኮኖሚ የሚኖረው መነቃቃት የሚኖረው የኢንቨስትመንት ይስራት ፈጠራ በእጅጉ ሊቀንስ ንስ ይችላል እና ፕራይቬት ሴክተሩ ይህን ጋብ የሚሞላው ሲሆን ነው ሰየው ወጭ መቀነሱ ጥቅሙ ከፍ ሊል ይችል ነበር። ግን ይህን በሚጠበቀው መልኩ ላይሆን ይችላል። ከዛ ውጭ ደግሞ መጠንቀቅ ያለበት መንግስት ማየት ያለበት ወጪው መቀነስ ብቻም ሳይሆን ከየትኛው ወጪ ነው መቀነስ ያለውን አቴንሽን መስጠት ይቻላል። በዚህ ረገድ የጦርነት ወጪ መቀነስ ቢችል፣ የግጭትና ለመረጋጋቶች የሚያስፈጥሩትን ወጪ መቀነስ ቢችል ወጪም በትክክል ሪል ወጪውን ቀንሷል ል ያችው ያለችው ወጪ ወደ ምርታማ ወደሆነ ወይም ፕሮዳክቲቭ ወደሚባለው የወጪ አቅጣጫ ትሄዳለች ማለት ነው። አስር የበጀት ወራትን ባስቆጠረው ሁለት ሺ አስራ ስድስት ዓመተ ምህረት ከተበጀተው ስምንት መቶ አንድ ቢሊዮን ብር መካከል ለፌዴራል መንግስት መደበኛ በጀት ወጪ የተመደበው ሶስት መቶ ሰባ ቢሊዮን ብር ነው። አብዛኛው ወጪም ለዕዳ ክፍያ፣ የአገር ደህንነትን ለማስጠበቅ በጦርነቱና በተፈጥሮ አደጋ ምክንያት ለተጎዱ ዜጎች የዕለት እርዳታ ለማቅረብና ለአፈር ማዳበሪያ ግጅ ድጎማ እንደሚውል ሰነዱ ይገልጻል። ከአጠቃላይ በጀቱ ለካፒታል ውጮች የተመደበው በጀትም ካለፈው ዓመት የ67 በመቶ ቅናሽ እንዳለው የገንዘብ ሚኒስቴር ባዘጋጀው የበጀት ሰነድ ላይ ተመላክቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። የተከበራቸው አድማጮቻችንና ተመልካቾቻችን የምሽቱ ዝግጅቶቻችን አጠናቀናል። ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በቅርቡ ይፋ የሆነው የውጭ ጉዳይ መስሪያ ቤት የሰብአዊ መብቶች ሪፖርት ዩናይትድ ስቴትስ ለእነዚህ ሁሉን አቀፍ መብቶች ያላትን ቁርጠኝነት የምታሳይበት አንዱ መንገድ ነው ሲሉ የዲሞክራሲ የሰብአዊ መብቶችና የሰራተኛ ከፍተኛ ቢሮ ኃላፊ አምባሳደር ሮበርት ጊልክራይስት መናገራቸውን በመጥቀስ ርዕሰ አንቀጹ ሀተታውን ይጀምራል። ምንም እንኳ የእኛ ሰብአዊ መብቶች ዓለም አቀፋዊ ቢሆኑም በዓለም አቀፍ ደረጃ ግን የተከበረው አይደሉም። ዩናይትድ ስቴትስ ለእነዚህ መብቶች መቆም ብዙውን ጊዜ አደገኛ መሆኑን ትገነዘባለች። በዓለም ዙሪያ ያሉ የሰብአዊ መብት ተሟጋቾች እና የሲቪል ማኅበረሰብ መሪዎች ብዙውን ጊዜ የሁሉንም ሰው ሕይወት ለማሻሻል ሲሰሩ ትልቅ ስጋት ውስጥ ገብተው ነው። የእነዚህ ቡድኖች አባላትና ለሰብአዊ መብት መከበር የሚታገሉት ብዙውን ጊዜ ዛቻና ወከባ እስራትና ጥቃት ይደርስባቸዋል። መጪውን ስንመለከት አንድ ነገር ግልጽ ነው ያሉት አምባሳደር ጊል ክራይስት በመከላከያና የሰብአዊ መብቶች ድጋፍ ላይ የዩናይትድ ስቴትስ ዓለም አቀፋዊ አመራር እንደ ሁል ጊዜ ሁሉ አስፈላጊ ነው ብለዋል። እያንዳንዱን አገር የሸፈነው የሰብአዊ መብቶች ሪፖርት ተአማኒ፣ በጥንቃቄ የተረጋገጠ ዘገባ ያቀርባል። ኢራንን ጨምሮ በሁሉም የዓለም ማዕዘናት ውስጥ ያሉትን የሰብአዊ መብት ሁኔታዎችን ለመመልከት ለዓለም ግልጽ የሆነ መስኮት ይሰጣል ሲሉ አምባሳደር ጊል ክራይስት አብራርተዋል። በእንደ አውሮፓውያን አቆጣጠር 2023 የኢራን አስከፊው የሰብአዊ መብቶች አያያዝ እያሽቆለቆለ ሄደዋል። አገዛዙ በሃይማኖታዊና አናሳ የጎሳ ቡድኖች አባላት፣ የሰብአዊ መብት ጠበቆች፣ ጋዜጠኞችና የሲቪል ማህበረሰብ ተሟጋቾችን ኢላማ ማድረጉን አጠናክሮ ቀጥሏል። ከሴቶች ጋር በተያያዘ ያለው ሁኔታም እንዲሁ እየተባባሰ ሄዷል። ኢራናውያን ሴቶች አስገዳጅ የሆነውን የአለባበስ ህግ በጣሱ ሰዎች ላይ የሚደርሰውን ቅጣት ተገን ያደረገ መድሎ ገጥሟቸዋል። አምባሳደር ጊልክራይስት በመቀጠል ብዙ የኢራናውያን ሴቶችና የሰብአዊ መብት ተሟጋቾች ስለ እንቅስቃሴያቸው ተጨማሪ የእስር ቅጣት ተቀብለዋል። እነሱም እስር ቤት ውስጥ ይቆያሉ ብለዋል። ባለስልጣናቱ ማሻ አሚኒ በሥነ ምግባር ፖሊሶች ቁጥጥር ስር በነበረችበት ወቅት ከተገደለች በኋላ የተጀመረውን ሰላማዊ ተቃውሞ ለማፈን ሰዎችን ማሰር መቅጣትና መግደላቸውን ቀጥለዋል። እንደ አውሮፓ አቆጣጠር በ2022 የተከሰተውን ዓመጽ ተከትሎ ከቅርብ ጊዜ ወዲህ ከተወሰደው እርምጃ ጀምሮ የኢራን ባለሥልጣናት ለሚያደርሱት የሰብአዊ መብት ረገጣ ተጠያቂነትን ለማበረታታት የውጭ ጉዳይ ሚኒስቴር የቪዛ ገደቦችና ኢኮኖሚያዊ ማዕቀቦችን ጥሏል ሲል ርዕስ አንቀጹ አትቷል። በመጨረሻም አምባሳደር ጊልክራይስት የጠላቶቻችንና አጋሮቻችንን የሰብአዊ መብቶች አያያዝ ሁኔታ ወደ ብርሃን በማምጣትና የመብቶቹን መከበር ለማሻሻል የሚሰሩትን የሰብአዊ መብት ተሟጋቾችና የሲቪል ማህበረሰብ ቡድኖች ከራስ ወዳድነት ነጻ የሆነ ጥረትን ከፍ ከፍ በማድረግ ዩናይትድ ስቴትስ እነዚያ መብቶች ለሁሉም ሰው በተሻለ ሁኔታ የሚጠበቁበት ዓለም እንዲፈጠር አስተዋጽኦ እያደረገች ነው ሲሉ መናገራቸውን በመጥቀስ ርዕሰ አንቀጹ ሀተታውን ደምድመዋል። አይደለም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮቻችንና ተመልካቾቻችን የምሽት ዝግጅቶቻችን እነዚህን ይመስሉ ነበር። ብራን አይሉ በስቱዲዮ ቅንብር፣ የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ነበረች። አስማማየ ነው ምሽቱ እያስተናግድኳችሁ ከእናንተ ጋር ቆይታ አደረግኩኝ። መልካም ምሽት ይሆንላችሁ።